ፕሮፌሰር ብርሃኑ ያነሷቸው ሰላም እርቅን በሚፈልግ ባለሙያ አይን ገፋ ተደርጎ ግን ግራ እና ቀኝ ያሉትን ችግሮች በሚነቅስ መንፈስ ነው። አቶ ይሸዋስ፣ እርስዎ የፖለቲካ ሰውኖት የመንግስት ተቃዋሚ ድርጅት ነው የሚመሩት። ጠንከር ያለ አቋም እንዳላቸው ከመግቢያቸው አሳይተውናል። ፖለቲካዊ መፍትሄዎችንም ጨምሮ ድህረ አስቸኳይ ጊዜ አዋጅ ኢትዮጵያ በእርግጥም ዲሞክራሲያዊት፣ የሚፈለጉ ለውጦች፣ የህዝብ ጥያቄዎች የሚመለሱባት አገር እንድትሆን በተጨባጭ አሁን በሚካሄድበት መንገድ በሂደት ውስጥ ሊኖሩ የሚችሉ የሚፈሩ ነገሮች እልቂት፣ እና የህይወት መጥፋት አዝማሚያውን መቀነስ የሚቻልበት ህጉ የሚያቅፈውና የሚፈቅዳቸው ነገሮች አደጋም ጭምር ይዘው የሚመጡ መሆናቸው የሚታወቅ ቢሆን የተሻለ ሁኔታ እንዲፈጠር ምን አይነት አማራጮች ምን አይነት መንገዶች መታየት አለባቸው ትላላችሁ? አመሰግናለሁ በጣም አቶ ሙሉጌታ ሲናገሩ ስለ ህጉ ማለት ነው እንደ መግቢያ እንደሆነ የገለጹበት መንገድ ብቻ ባሉት መንገድ አይመስለኝም አጥር ማለፊያ ከሌለ አጥሩ የለም። ራሱ ያ ህግ ጎዙ የሚታወቅ መሆን አለበት፣ በትክክል ያለፈው መሆን አለበት። የሚፈራ የሚከበር የሚሆነው በዛ መንገድ ነው። ስለዚህ ህይወት የለውም ህጉ፣ ምክንያቱም መነሻው ልክ አይደለም፣ ሂደቱ ልክ አይደለም፣ የወደፊቱንም ልክ አያደርግም። በዛ መንገድ መፍትሄ ሊያመጣ የሚችለው ፕሮፌሰር ብርሃኑ እንዳለ ንግግር ነው። ይሄንን ደግሞ ማድረግ ይቻልባቸው የነበሩ ጊዜያት ነበሩ። በመጀመሪያው አስቸኳይ ጊዜ መነጋገር ጀምረን ነበረ። ሁሉን ነገር ከዜሮ ሲያስጀምሩት ነው የተወሰኑ ፓርቲዎች ከዛ ውስጥ የወጣ ነው። ስለዚህ በእኛ እምነት እንደ ፓርቲ፣ እንደ ሰማያዊ፣ እንደ ግልም፣ እንደ ኃላፊነት እንደሚሰማው ዜጋ ኢትዮጵያ ውስጥ ውይይት ያስፈልጋል። ችግሮቻችን የአጭር ጊዜ አይደሉም፣ ረዘም ያለ ጥልቀት ያለው ችግር አለብን። በአጠቃላይ ፖለቲካል ሂል ያስፈልጋል የፖለቲካ ፈውስ ያስፈልጋል እዚህ ሀገር ላይ አሁን እኮ የምታየው በዚህ በውጭ ሀገርም በሀገር ውስጥ የምታየው ሁሉ ሰው ስለ ፖለቲካ እኮ ማውራት የለበት መጨነቅ እኮ የለበት ስራውን መስራት እኮ አለበት በሰላም እንደዛ እኮ አይደሉም ኢትዮጵያውያን አሁን እንዲህ አይነት መንፈሶች ሀገራችን ላይ አሉ ይህንን የሚያድን ፖለቲካል ሂል ያስፈልጋል ወይም የፖለቲካ ፈውስ ያስፈልጋል ብለን እናምናለን ይህ የሚመጣው እንግዲህ በውይይት በሀገራዊ እርቅ ነው የሚመጣው የት ይጀመራል እንዴት ይጀመራል በጣም ጥሩ ነው አሁን ፕሮፌሰር ብርሃኑ ኃላፊነት የሚሰማው ሰው ሊያመጣው ይችላል። ይህንን ብለዋል። ትክክል ነው፣ ሊያመጣው ይችላል። እንዲያውም ሀፍ ደን ነው ማለት እችላለሁ። ምክንያቱም በተፎካካሪዎቹ በኩል ፈቃደኝነቱ አለ። ሕዝቡ ለውጥ ይፈልግ እንጂ ለውጡ በሰላም እንዲሆን ይፈልጋል። ብቸኛው እምቢ ያለው አገዛዙ ብቻ ነው። እንግዲህ የእርቅ የሪኮንሲሊሽን ወይም ወደ ሰላም የመሄድ እንግዲህ ደካማ ጎን ልንለው እንችላለን። በእኔ እይታ ደግሞ እኔ ብቻ ስለፈለኩ ሊሆን አይችልም። የተጣላኝም ሰው መፈለግ አለበት እርቁን በአንድ ወገን ፍላጎት ብቻ ሊሆን አይችልም። ይህንን ደግሞ ድርግም ይሄ ባልና ሚስት አይደለም ምናምን ብሎ ቀልዶበታል። ኢህአዴግም ብሎታል። ማንኛውም አምባገነን እስኪ ወድቅ ድረስ የተጣላሁት ሰው የለም ነው የሚለው የአገሪቱን ሁኔታ እያየ አስቸኳይ ጊዜ አዋጅ እያወጀ በራሱ መንገድ ይሄን ሁሉ ምስቅልቅል እያየ አገው ጠብ የለም ምናምን ይላል። ስለዚህ ኃላፊነት ለሚሰማቸው ሰዎች አንዱ ችግር የሚመስለኝ የአንድ ወገን ፍላጎት ብቻ ዋጋ የለውም። እኛ መፈለጋችን ለሀገራችን ስንል ህይወታችንም ራሱ መስዋዕት ቢሆን አገራችን በእርቅ ወደ ሰላም ልትሻገር እንፈልጋለን። ወደ ሰላማዊ መንገድ ውይይታችን ላይ ለምሳሌ የነበረው አንዱ ከሰገሌ ጦርነት ጀምሮ የነበረው የሽግግር ሂደት ደም የሚፈስበት ሰው የሚጎዳበት፣ የሚቆስልበት፣ ንብረት የሚወድምበት ነው። ሽግግራችን ሰላማዊ አይደለም። ስለዚህ ሽግግራችንን ሰላማዊ ለማድረግ ውይይት ያስፈልጋል። ሁለተኛው ችግር የሚመስለኝ የታማኝነት ጉዳይ ኢህአዴግ አንድ ጊዜ አይደለም ሁለት ጊዜ አይደለም ሶስት ጊዜ አይደለም በጣም ብዙ ጊዜ አታሏል። በእኔ እንኳን ሁለት ጊዜ ሲታጠፋ አይቼዋለሁ። ስለዚህ እንደ ድርጅት ኢህአዴግን አምኖ እንደ ሰው የኢህአዴግን ሰዎች አምኖ ቁጭ ብሎ መነጋገር ይቻላሉ። ኃላፊነት የሚሰማቸው ሰዎች ፈተና የሚመስለኝ ይሄ እንግዲህ የሚያደርጋቸው እርምጃዎች አሁን እስረኞች ሲፈቱ ምናምን በጣም ተስፋ አድሮብን ነበር እነሱንም ጨምረን ውይይት ተቀምጠን ወደ ሰላማዊ ሽግግር እንሄዳለን የሚል በጣም ትልቅ ተስፋ ሰንቀን ነበር ምንሰራ የነበረው። ስለዚህ ያንዱ ግን ፍላጎት ብቻ ምንም ዋጋ አለመኖሩ፣ ያገዛዙ ታማኝ አለመሆን ደግሞ ሁለቱ በጣም ፈተና ይመስለኛል። እነኝህ ፈተናዎች እንዴት ይታለፋል? ይመስለኛል የአጣብ ያጣብቅኙን ያህል የጥያቄዎችን ከባድነት ያህል ግራና ቀኝ መታያየት የማይችሉ ከሆነ እርስዎ እንዳሉት መተማመኑን መፍጠር የሚያስችሉ ሁኔታዎች ይኖራሉ ብሎ ተስፋ እንኳን ማድረግ ካልተቻለ፣ በእናንተም በኩል ማለት ነው ከዚህ ቀደም የነበሩ ተሞክሮዎች ጨርሶ የሚመጣውን የሚያደበዝዙት ከሆነ የማይቻልበት ሁኔታ የሚያደርጉ ከሆነ አሁን ያለው የአስቸኳይ ጊዜ አዋጅ እና ድንጋጌውን ተከትሎ የሚከተሉ ጣጣዎች እንዳሉ ሆነው እናንተስ ሊሆን ይችላልን? እንዴት ነው መቀበል የምችሉበት መሰረት የሚጀምረው የት ነው የሚጀምረው? አው እንግዲህ የኛ እውነት ለመናገር ይሄን ያህል ሂዱ የምንባለውን ድረስ መሄድ እንችላለን። ለምሳሌ ባለፈው ጊዜ በነበረ ድርድር በጣም ብዙ ነው የሄድነው። በጣም ብዙ ማለት የማይሆኑ ነገሮች ሲደረጉ እያየን እስኪ ለህዝብ ሲባል ለሀገር ሲባል እስኪ ተስፋፋ። በጣም ጠንካራ የሚሆነው ተስፋ በሌለበት ጭልም ባለበት ስታረገው ነው ብለን በጣም ብዙ ሄደን ስለዚህ አሁንም እኮ እንደነገርኩ ስቴፖችን አስቀምጠን ነበር። የመጀመሪያ የፖለቲካ እስረኞችን መፍታት በየትኛውም ቀደምዳሽ ብርሃኑ እንዳሉት ብቻም ሳይሆን ዝም ብሎ ማውጥተው ቢለቋቸው እ መፈታታቸው ነው የሚፈልገው። ሁለተኛው ነገር የነበረው ውይይት መቀመጥ ነው። እነሱን ጨምሮ ምክንያቱም ሰውየውን ፈተኸው ፈተው ዓላማው ካልተፈታ ዋጋ የለው። እነሱን ጨምሮ ቁጭ ብሎ መነጋገር የምንስማማባቸው ከቀላሉ መጀመር እንችላለን የሚዲያዎችን ነገር፣ የምርጫ ቦርድን፣ የፍርድ ቤቶችን፣ የደህንነት ተቋማትን እንደዚህ አይነት ተቋማትን ሪፎርም የምናረግበትን የምናስተካክልበትን መንገድ ነው የምንነጋገረው። ሌላ ነገር አለ። ይሄ እንግዲህ አመትም የሚወሰድ ሁለት ዓመት የሚወሰድ የወሰደውን ጊዜ ወስዶ አላማው ምንድነው? ህዝቡ በመረጠው ይተዳደር ስልጣን አሁን ንግግሩን የሚያበላሹት አሉላ። የፖለቲካ ፓርቲዎች ስልጣን የጠየቁ ያስመስሉታል። እኛ የህዝብ ስልጣን አልወሰድ ነው ወይም ወደኛ እንዲመለስም አለ የተዘረፈው ከህዝብ ነው ወደ ህዝብ እንዲመለስ ነው የምንፈልገው ህዝብ በመረጠው ይተዳደር፣ ያልፈለገውን ያንሳ፣ የፈለገውን ያስቀምጥ ነው። መልሱን ህዝብ ይሰጣል። ነው አብሮ የሚነሳ ጥያቄ። ምናልባትም በዚህ ሰዓት የእናንተ ውይይት የሚከታተሉ እርስ በርስም እንደሚወያዩበት ተስፋ አድርጋለሁ ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር ወይም ድህረ አስቸኳይ ጊዜ ኢትዮጵያ ሁሉም በየቤቱ የሚያነሷቸው የሚጥሏቸው ሀሳቦች እንዳሉ እንገምታለን። አድማጮቻችን የእናንተን አካፍሉን፣ ጻፉ፣ ደውሉልን፣ በውይይቶቹም ተሳተፉ። ለአድማጮች ጭምር የሚታው ጥያቄ ነው። ስለ አስቸኳይ ጊዜ አዋጅ እያወራን ከአስቸኳይ ጊዜ አዋጁ ስለሚያሻግሩ ጉዳዮች እያወራን የቀደመው አስቸኳይ ጊዜ አዋጅ መላልሶ ሲወስደን እናያለን። በውይይቶቻችሁም ተነሳላችሁ። አቶ የሸዋስ አሁንም አንስተዋል ያመጣውን ውጤት በእርግጥ በተጨባጭ የተገለጠ የታወቀ ነገር የለምና በጋዜጣዊ መግለጫዎች የተነገሩትን አይደለም ብለው ይሄን አስገኝቶልኛል የሚባለው ነገር በተጨባጭ የሚታወቀውን መመዘን የሚያስችል ዕድል የተፈጠረ አይመስለኝምና ህጋዊ እርምጃ የሚሆን የአንድ ነገር ተሞክሮ ያጠፋና ያለማውን መዝኖ ሁለተኛ ጊዜ ደግሞ በዚህ መንገድ ሄዳለሁ ማለት የተለመደ አሰራር ነውና እንደ አስፈጻሚ አካል ብቻ ሳይሆን እንደ ዜጎች፣ ሰላም እንደሚመጣ እንደሚፈልግ ሰው፣ እንደ ህግ ሰው ያጠፋ ያለማውን እናውቅ ሆን ከቀደመው አስቸኳይ ጊዜ አዋጅ መማር የምንችለው ፕሮፌሰር ብርሃኑ እርስዎ በሀገር ሰላም እንዲሰፍን የእርቅ ሁኔታ እንዲመጣ እንደሚፈልግ ሰው የገባዎት አለ እንዲህ ያለ አዎንታዊ እንዲህ ያለ አሉታዊ ነገርም ነበረው የሚሉት እርስዎ የተረዱት ነገር ካለ እሺ መቼም ጊዜያዊ አዋጅ ደግ ነገር ሊያደርግ የሚችልበት ሁናቴ አለ ቅድም መምህር ሙሉጌታ ተናግረውታል፣ እና መድገም አያስፈልግም። አስፈላጊ የሚሆንበት ጊዜ አለ። ሁሉ ነገር ድብልቅልቁ ከወጣ በድብልቅልቁ በወጣ በኪወስ ውስጥ ምንም ነገር ለመስራት አይቻልምና፣ ግን ጥያቄው በኢትዮጵያ ላይ ነገሩ ከዚያ ደርሷል ወይ? ህዝቡ ጠበንጃዞ እንዋጋለ ወይ? ህዝብ በተለይ እንደ ኢትዮጵያ ባለ ሀገር የማስ ሚዲያ የመገናኛዎቹ መስመሮች በመንግስት በተያዙበት አገር ሲያንስ ሀሳቡን ሊገልጽ የሚችለው ሰላማዊ ሰልፍ በማድረግ መሆን አለበት። ናው ሰላማዊ ሰልፍ ሲያደርግ ባገኘው ዝም ብሎ ሄዶ ቃይስ በእንዲህ ያረግስ ሰው ይጎዳ የሚል ያበደ ብቻ ነው። ነገር ግን ሰላማዊ የሆነ ሰልፍ ለማድረግ ካልተቻለ ሰው እኮ እንዴት ነው አለመደሰቱን፣ አለመቀበሉን ሀሳቡን የሚገልጽበት መስመር መኖር አለበት እና ሰው በተናገረ ቁጥር እንደ ጠላት ማየት እኔ የመንግስትነት አያያዝ ነው ብዬ አላምንም። ከሌሎቹ ካለፉት መንግስቶች ትምህርት አልወሰድንም የምለው ለዚህ ነው። የተነሳውን ሰው በሙሉ በጃንሆይ ጊዜ አንተ ስላልነበርክ እኔ ስለነበርኩ ተማሪዎች ሁነን ስንሰለፍ፣ ትምህርት ቤት በከፈትነላችሁ እንዲህ ባደረግነላችሁ እንዴት ጠገባችሁ ነው እንጂ የምታዩት ችግር ምንድን ነው አልነበረም። አሁንም ሰው ከፍቶኛል ባለ ቁጥር ጠላት ነህ የሚል አስተሳሰብ ወደ ምንም ቦታ ሊወስድ አይችልም። ቅድም ወንድም የሸዋስ ሲለው እንደነበረው ሁለት ነገሮች ተለያይተው መታየት አለባቸው። አክቹዋሊ በዚህ የአማራጭ ኃይሎችና ቅድም ወንድም የሸዋ ሲል እንደነበረው እሱ በተካፈለበት ውይይት የወጣውን አጀንዳ ብትመለከተው በጣም ቆንጆ የሆነ ነው። የሆነበት ምክንያት ምንድን ነው? ብዙ ውይይቶች ይደረጋሉ። ድርድር፣ ኔጎሺዬሽን ድርድርና እርቅ አንድ አይደለም። ይህን ከፍላችሁ ብታውልኝ እና ብታስተምሩልኝ ደስ ይለኛል። እምነት የሚመጣው ከድርድር ነው። አንድ ነገር ተዋውለን እኔ እናንተ ያንን የተዋልንበትን በስራ ላይ መዋል ስትጀምር ማመን እጀምራለሁ። ያለበለዚያ በለዚያ ከአማራጭ ሀይሎች አንጻር የሚሰነዘረው እንዴት እናምናቸዋለን የሚለው አዝ ፕሪኮንዲሽን የሚባለው በአማርኛ ቅድመ ሁናቴ ተብሎ ተተርጉሟል። እኔ እንኳን ትክክል አይመስለኝም። ቀብድ ነው ምለው። ቀብድ መጀመሪያ ይህን ስጠኝ፣ አስቀድሞ መጀመሪያ ይህን ስጠኝ። ከመንግስት በኩል ደግሞ እነዚህ የእኛን መብት የእኛን ስልጣን የእኛን መንግስት ያልተቀበሉ ስልጣን ለመውሰድ የሚፈልጉ ናቸው የሚለው አስተሳሰብ ከምንም ሊያደርሰን አይችልም። ቅድም ወንድሜ ሸዋስ እንዳለው በአንድ እጅ አይጨበጨብም። መንግስትም ሰላም መፈለግ አለበት፣ አማራጭ ኃይሎችም የኢትዮጵያ ሕዝብም ሰላምን መፈለግ አለበት። እርቅ ግን ከድርድር የተለየ ነው። ያ ያ የወጣው አጀንዳ መጀመሪያ ብዙ ድርድሮችን ያቀርባል። ቁጥር አስራ ሁለት አስራ ሁለተኛው የድርድሩ የመጨረሻው ናሽናል ሪኮንሲሌሽን የሀገራዊ እርቅ ይላል። ይሄ አሰራር ዘመናዊ የሆነ የሽምግልና አሰራር ሊያቀርበው የሚችል ይህንን ነው። ይህን ካልኩ አይቀር አሁን ባለው አሰራር ላይ ሶስት ችግሮች አሉ። ለምሳሌ በአማራጭ ኃይሎችና በመንግስት ላይ ባለው ይሄ በማነወር ሳይሆን ኮንስትራክቲቭ የሆነ ፊድባክ ሀሳብ ለመስጠት ነው። አንደኛው፣ የመጀመሪያው ትልቁ በዚህ በተካኑ ሰዎች ስላልተመራ ይሁን ወይም ደግሞ መንግስት እንዲህ ስላለ ይሁን የሚሰበሰቡበት ቦታ ነው። የሚሰበሰቡበት ቦታ የሚጋብዝ ኑ የሚል አይደለም። ምን ማለት ነው? የት ነው እሱ? ከፓርላማው ቢልዲንግ ነው የሚገባው እና ገብተህ ብታየው ያለው ብርበራ ያለው ፍተሻ ብዙ ወጥተህ ወርደህ ነው የምትገባው። ይሄ ይሄ ሰላማዊ የሆነ ነገር ለመነጋገር የሚያመች ቦታ አይደለም። ከዚያ የተነሳ አደራዳሪዎቹ ደግሞ እናቷ አሰፋ የተከበሩ ሰዎች ናቸው። እነሱ ችሎታ ያላቸውም ለማለት ሳይሆን ለምሳሌ የወጣው መምሪያ የሀገር አቀፍ የፖለቲካ ፓርቲዎች የድርድር ያሰራር ደም የሚል ይወጣል። እሱ ስታየው አንዱ ሰብሳቢው ዋናው አደራዳሪ ፍጹም ገለልተኛ ሆኖ ይመራል ይላል። ይኸውልህ ገለልተኝነት በአዋጅ የሚሆን አይደለም፣ በፈቃደኝነት የሚመጣ ነገር ነው ደግሞ ኢትዮጵያዊ የኢትዮጵያን ችግር በሚያወያይበት ጊዜም ደግሞ ገለልተኛም ሊሆን አይችልም። እኔ ገለልተኛ ልሆን አልችልም፣ ግን ማላዳላ ለመሆን ቆርጬ የተነሳው ሰው ነኝ። አቶ የሸዋስ እና አቶ ሽፈራው ሽጉጤ ሁለቱም ወንድሞቼ ናቸው። ሁለቱም ለኢትዮጵያ በጎ ነገር ለማድረግ እየሞከሩ ስለሆነ የእኔ ስራ ከሁለቱ ያለውን ችግር ድልድይ ሰርቶ እንዲገናኙ ማድረግ ነው። ከዚህ የተነሳ ሌላ ሁለት ሶስት ነገሮች አሉ። በደንብ እንደዚህ ስላልተካሄደ ከፓርላማው ገብተው አቀማመጡ ራሱ ልክ አይደለም። ልክ የፓርላማ ሰው እንደሚወያየው ነው እንጂ የውይይት መድረክ መሆን ያለበት ዙሪያ ጠረጴዛ ሆኖ ፊት ለፊት እየተያዩ በእኩልነት ባንድነት ነው መሆን የነበረበት። ፕሮፌሰር ብርሃኑ አሰራርን፣ ሂደትን መደላደሉ፣ ለግራና ለቀኝ አመቺ የሆነ ድርድር፣ እርቅና ሰላም እንደምን ይምጣ ማመን ያድርግ በመንግስት ብቻ ሳይሆን በዜጎችና በተቃዋሚዎች ምን ሊደረግ ይችላል? ምናልባት እርሶን ለብቻ መልሰን አምጥተን በዝርዝር መሄድ ያለብን ጭብጦች ይመስሉኛል። አቶ ሙሉጌታ እርሶ ትኩረቶ ህገ መንግስት ነውና ቀድሞ በተነሱትም ሊሆን ይችላል፣ አሁን ባነሳ ነው ጭብጥ ዙሪያ በተለይ በህጋይ የሚፈልጉት ሀሳብ ካለ እርሶ እድልስ እኔ ወደፊቱ እንዴት የሚሄድ ወይም ካሁን በኋላ ምን ይደረግ የሚለው ላይ አንድ ነገር ብል ደስ ይለኛል። ፕሮፌሰር ብርሃኑ መንግስቱን፣ አቶ ሙሉጌታ አረጋዊን፣ አቶ የሸዋሳ ሰፋን እንዲሁም ባልደረባይን አሉላ ከበደን ላመስግንና ለዛሬ እዚህ ላይ እንቋጭ። አቶ ሙሉጌታ አረጋዊና ሌሎቹን ተሳታፊዎች በነገው ምሽት ይቀጥላሉ።